የመን በግጭት እየታመሰች ቢሆንም የአፍሪካ ቀንድ ስደተኞች አሁንም እየጎረፉባት ነው ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስጠነቀቀ። ድርጅቱ ዛሬ ባወጣው መግለጫ ባለፈው የአውሮፓ ዓመት በ2015 ማለት ነው ወደ የመን ከገቡት 92446 ስደተኞች አብዛኞቹ የኢትዮጵያና የሶማሊያ ዜጎች ናቸው ብሏል። ከእነዚሁ ስደተኞች መካከል ባለፈው ዓመት ብቻ በ2015 ዓ ም 95 ሰዎች እንደሞቱ ድርጅቱ ገልጾ በያዝነው የአውሮፓ ወር ውስጥ በጥር ማለት ነው ወደ የአደን ባህረ ሰላጤን ወደ የመን ሲያቋርጡ 36 ስደተኞች መሞታቸውን አመልክቷል። ዩኤንኤችሲአር በአውሮፓ አቆጣጠር በ2006 ዓ ምህረት ጀምሮ ወደ የመን የሚሰደዱትን ሰዎች ቁጥርና መነሻ ሲመዘግብ እንደነበር ጠቅሶ በ2015 ዓ ምህረት የመን ከገቡት ስደተኞች ዘጠና ከመቶ የሚሆኑት ኢትዮጵያውያን ናቸው ብሏል።